በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን የምስራቅ መሰቃን ወረዳና የማረቆ ልዩ ወረዳ መካከል ባለው ግጭት ካለፈው አርብ እስከ እሁድ በነበረው ጊዜ ውስጥ አስራ ሁለት ሰዎች መገደላቸውን ቤተሰቦቻቸውና ነዋሪዎቹ አስታውቋል። የማዕከላዊ ኢትዮጵያ ክልል እርሰ መስተዳደር አቶ እንዳሻው ጣሰው በአካባቢዎቹ ስላለው የጸጥታ ችግሮችና ሰላማዊ ሰዎች ጥቃት የወረዳዎቹ አመራሮች እጅ እንዳለበት ጠቅሰው የተጠረጠሩትም እየታሰሩ መሆናቸውን አረጋግጠዋል የአካባቢው ነዋሪዎች በበኩላቸው የአገር መከላከያ ሰራዊት ወደ አካባቢ መግባቱን ጠቁሞ በወንጀል የተጠረጠሩ ባለስልጣናትና የጦር መሳሪያዎች መያዙንም ለቪኦኤ ገልጸዋል። የአዋሳው ዘጋቢያችን ይናታ ዘብዴዎስ በዚህ ጉዳይ ላይ ተጨማሪ አቶ ከድር ለሀሮ የተባሉ የማረቆ ልዩ ወረዳ ነዋሪ ባለፈው ሳምንት ሁለት ነሐሴ 26 ቀን 2016 ዓ ም ከሁለቱም ወገንም ተገደሉ ከተባሉ 12 ሰዎች ውስጥ ሰባቱም የቤተሰቡ አባላት መሆናቸውን ተናግሯል። አቶ ከድር በመንግስት ዝምታ ንጹሐን እያለቁ ናቸው ሲሉ አማረዋል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ የኢንሴኖ ከተማ ነዋሪ አቶ ሙድስር ሰላሃ በበኩላቸው አራት ዘመዶቻቸውና አንድ ጎረቤታቸው ሌሊት ከአስር ሰዓት በኋላም በጦር መሳሪያ እንደተገደሉ ገልጿል። በሁለቱም አዋሳኝ አካባቢዎችና ቀበሌዎች የሚፈጸሙም የሰብአዊ ግድያዎችን መንግስት እንዲያስቆም የጠየቁት ደግሞ የምስራቅ መስቃን ወረዳ ነዋሪው አቶ ሻረፋ ደልቾ ናቸው። መገዳደል በምንም መስፈርት ችግሩን አይፈታም የሚሉት አቶ ሻረፋ ሁነኛ መፍትሄው ይገባኛል ጥያቄ የሚቀርባቸው ቀበሌ ነዋሪዎች እንዲወስኑም መፍቀድና ውሳኔ ህዝብ አካሄድ ነው ብለዋል። ቪኦኤ ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ እንዲሁም ከክልሉ ፖሊስ ኮሚሽን ተጨማሪ መረጃና ማረጋገጫ ለማግኘት ያደረገው ተደጋጋሚ ሙከራ ስልካቸውን ስለማያነሱ አልተሳካም። ይሁን እንጂ የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃላቸውም በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ ቀውስ የተጠረጠሩ 88 ሰዎችን ማሳሰራቸውን ተናግሮ ነበር። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻጣ ሰው ሰሞኑን በማረቆ ልዩ ወረዳና በምስራቅ መስቃን ጥቃት ወይም ግድያም የወረዳዎቹ አመራሮች እጅ እንዳለባቸው ጠቅሰው የተጠረጠሩትም የታሰሩ መሆናቸውን ተናግረዋል። ነዋሪዎቹ የአገር መከላከያ ሰራዊት ግጭቱም ወዳሉባቸው ስፍራዎች መግባታቸውን ተናግረው በወንጀሉ የተጠረጠሩ ግለሰቦች እንዲሁም እጃቸው እንዳለበት የተጠረጠሩ ባለስልጣናት በቁጥጥር ስር ያዋላቸው መሆናቸውና የጦር መሳሪያዎችም መያዛቸውን ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም